ትናንት ማምሻውን ነበረ መሀል መቀድሾ የሚገኘው ባለስድስት ፎቁ አምባሳደር የተባለ ሆቴል በአሸባብ አጥፍቶ ጠፊዎች ጥቃት እየተጣለበት አንድ ቦምብ ያጨቀ መኪና ከሆቴሉ ህንፃ ጋር ሲላተም ከባድ ፍንዳታ ተሰማ፣ አካባቢውም በጭስ ተሸፈነ። ሁሌም ሰው በማይጠፋበት በአቅራቢያው በሚገኘው የማካ አል ሙካራማ ጎዳና ላይ የነበሩ መኪናዎች ጋዩ፣ መንገዱም በስብርባሪዎች ተሞላ። በአካባቢው የነበረ አንድ የአይን ምስክር እንዳለው ፍንዳታው አካባቢውን በጠቅላላ አውድሟል። ከፍንዳታው በኋላ ሆቴሉን ጥሰው የገቡ ታጣቂዎች ከመንግስት ወታደሮች ጋር እስከዛሬ ማለዳ ሲታኮሱ ነበረ። ሌሊቱንም በቀጠለው በዚህ ጥቃት ቢያንስ 10 ሰዎች ተገድለዋል፣ 55 ደግሞ ቆስለዋል። ከሟቾቹ መካከል ሁለት የምክር ቤት አባላት ይገኙበታል። ሶስት የምክር ቤት አባላት ደግሞ ከአደጋው መትረፋቸውን መቀድሾ የሚገኘው ጋዜጠኛ ሀሰን ኢስቲላ ተናግሯል። ሀሰን እንደሚለው አደጋው የተጣለበት ሆቴል በምክር ቤት አባላትና በዓለም አቀፍ እንግዶች የሚዘወትር ነው። አምባሳደር ሆቴል የምክር ቤት አባላትና የተለያዩ ባለስልጣናት ዓለም አቀፍ አምባሳደሮችን በሆቴሉ የሚኖሩ የምክር ቤት አባላትን ለማግኘት የሚመጡበት ስፍራ ነው። ሀሰን እንደተናገረው የሶማሊያ መንግስት ወታደሮችና አሸባብ ሲታኮሱበት በነበረው ሆቴል የሚሆነውን ለማወቅ እስከ ዛሬ ማለዳ ድረስ አስቸጋሪ ነበረ። አሸባብ ኃላፊነቱን በወሰደበት በዚህ ጥቃት ሶስት አጥፍቶ ጠፊዎች ተገድለዋል። አንደኛው ቦምብ የጫነውን ተሽከርካሪ ከሆቴሉ ጋር ያላተመው ሲሆን ሁለቱ ደግሞ ሆቴሉን ጥሰው በመግባት ተኩስ የከፈቱት አጥፍቶ ጠፊዎች ናቸው። የሶማሊያ መንግስት ከፍንዳታው በኋላ ለ12 ሰዓታት በሆቴሉ ውስጥ የቀጠለው ጥቃት ማብቃቱን ዛሬ ጠዋት አስታውቋል። ይሁንና የትናንቱ ጥቃት መቀድሾን ለማረጋጋት እየጣርን ነው የሚሉት የሶማሊያ መንግስትና የአፍሪካ ሕብረት ኃይሎች ከባድ ፈተና ውስጥ እንደሚገኙ አመልካች ተደርጎ ተወስዷል። ጋዜጠኛ ሐሰን እንደሚለው መቀድሾ ከመረጋጋት ይልቅ ውጊያ የሚካሄድባት ከተማ ሆናለች። የሶማሊያ የደህንነትና የፖሊስ መስሪያ ቤት በሞቃዲሾ ሁኔታዎችን በቁጥጥር ስር አውለናል እያሉ ነው። ሆኖም በሞቃዲሾ አሁን ያለውን ሁኔታ ስንመለከት እየተባባሰ ነው የሄደው። የሶማሊያ መንግሥትና አሸባብ ማዕከላዊ ሶማሊያ ብቻ ሳይሆን ሞቃዲሾ ነው ውጊያ የሚያካሄዱት። አሸባብ የትናንቱን ከባድ ጥቃት ያደረሰው ከኬንያው የጋሪሳ ዩኒቨርሲቲ ጥቃት ጋር ግንኙነት አለው የተባለው ዳውድ የተሰኘ የአሸባብ የደህንነት ክንፍ ኃላፊ መገደሉን ለመበቀል ሳይሆን እንዳልቀረ ተገምቷል። ዳውድ የተገደለው በደቡብ ሶማሊያ በታችኛው ሸበሌ አካባቢ የሶማሊያ መንግስትና ዩናይትድ ስቴትስ በጋራ ባካሄዱት ዘመቻ መሆኑን ጋዜጠኛ ሐሰን ተናግሯል።